የሶማሌ ክልል ባለስልጣናትና ነዋሪዎች እንደገለጹት የጥቃቱ ሰለባዎች ዛሬ ማለዳ በዋርዴር ከተማ በሚገኝ መስጊድ የሃይማኖት ትምህርት በመከታተል ላይ ነበሩ። የሶማሌ ክልል ጸጥታ ኃላፊ ዳይብ አህመድ ጥቃት መፈጸሙን ለቪኦኤ የሶማሌኛ ቋንቋ አገልግሎት አረጋግጠዋል። መንግስት በጎሳዎቹ መካከል ድርድር እንዲደረግ ማድረጉንና በጎሳ ጸብ ምክንያት ጥቃቱ ተፈጸመ መባሉ ላይ ጥርጣሬ እንዳላቸውም አስታውቀዋል። ሁኔታውን ሊጠቀሙ የፈለጉ ባላቸው ቡድኖች ላይም ባለስልጣኑ ጣታቸውን ጠቁመዋል። በተፈጠረው ክስተት አዝነናል። ሐዘናችንም ገልጸናል። ስድስት ሰዎች መገደላቸውን አረጋግጠናል። ገዳዮቹ አንድ የተወሰነ አጀንዳ እንዳላቸው እናምናለን። በዋርዴን ለሚገኙ የሃይማኖት መሪዎችና ሽማግሌዎችም አስታውቀናል። ኃላፊው ሰለባዎቹ ከጎሳ ጸብ ጋራ ግንኙነት የሌላቸው ሲቪሎች ናቸው ሲሉም ተናግረዋል። የመንግሥት የጸጥታ ኃይሎች ጥቃት ፈጻሚዎቹን በቁጥጥር ስር እንደሚያውሉ ተስፋ እንዳላቸውም ገልጸዋል። ጥቃቱ በቅርቡ በአካባቢው ከተፈጠረው የጎሳ ጸብ ጋራ ግንኙነት ይኖረው እንደው የተጠየቁት የጸጥታ ኃላፊው በርካታ ፍንጮችንና ጥቆማዎችን በመከታተል ላይ እንደሆኑ አስታውቀዋል። ለምሳሌ ከአልሻባብ ጋር ግንኙነት ያላቸው ሰዎች ሊሆኑ ይችላሉ። አሸባሪዎች ማኅበረሰቡ ላይ ተጽዕኖ እንደሚያደርጉ እናምናለን። ውዝግቡ እንዲቀጥል ይሻሉ የፖለቲካ ፍላጎት ያላቸውና በመንግሥት ለማላከክ የሚሹ ሌሎች ቡድኖችም ሊሆኑ ይችላሉ። ሲቪሎችን መግደል የአሸባሪዎች ተግባር ነው ሲሉም የጸጥታ ኃላፊው ዲያብ አህመድ ተናግረዋል። ግድያው በዋርደር የሚገኙ ነዋሪዎችን ማስደንገጡም ታውቋል። በዋርደር ከተማ የሚገኙ ምሁራን ክስተቱ ሁኔታዎችን እንዳያባብስ ጥረት እንዲያደርጉ የጸጥታ ኃላፊው ጠይቀዋል። አጥቂዎቹን የጸጥታ ኃይሎች በቁጥጥር ስር እንደሚያወሉም ተናግረዋል። በአሁኑ ወቅት የሶማሌ ክልል በኢትዮጵያ ሰላማዊ የሆነ ክልል ነው ሲሉም የጸጥታ ኃላፊው ጨምረው ተናግረዋል።